ቲክቶክ አዲስ ያመጣው ቻሌንጅ አለ። 666 ስለዚህ አሁን እናንተም ጎላችሁ ብላችሁ ጫት የምትቅሙ ስራ አጣን እያላችሁ ከምታማሩ ይህን ቻሌንጅ የተቀላቀሉ አሁን ሁላችሁ ነው ተወሩና፣ ደግሞ የቀረውን አብረን እንወያይበታለን። አሁን ላል ነው ስራ አጣው እያልክ አትጃጃል።